የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና። ኢትዮጵያ በግንባታ ላይ የሚገኘው ታላቁ የህዳሴ ግድብ በሰባት ዓመታት ውሃ እንዲሞላ ግብፅ ያቀረበችውን ጥያቄ ውድቅ አደረገች። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ትናንት በተፈጸመ የቦምብ ጥቃት አንድ ሰው ሲገደል ሶስት መቁሰላቸውን የአካባቢው ባለሥልጣን ተናገሩ። የአማራ ክልል ፖሊስ 497 ሽጉጦችና ከ39 ሺህ በላይ ጥይቶች በባህር ዳር ከተማ ትናንት ሌሊት በቁጥጥር ስር መዋሉን አስታወቀ። በላይቤሪያ በአንድ የእስልምና መንፈሳዊ ትምህርት ቤት ላይ በትናንትናው ዕለት በተነሳ የእሳት ቃጠሎ በትንሹ 30 ተማሪዎች ተገደሉ። ፖሊስ የአንድ ታጣቂ ቡድን አባላት ሳይሆኑ አይቀሩም ያላቸውን ዘጠኝ ተጠርጣሪዎች በካይሮ ከተማ ባደረጋቸው ሁለት የተኩስ ልውውጦች መግደሉን የግብፅ የአገር ውስጥ ጉዳይ ሚኒስቴር አስታወቀ። ዜናው በዝርዝር። ኢትዮጵያ በግንባታ ላይ የሚገኘው ታላቁ የህዳሴ ግድብ በሰባት ዓመታት ውሃ እንዲሞላ ግብፅ ያቀረበችውን ጥያቄ ውድቅ አደረገች። የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ስለሺ በቀለ በዛሬው ዕለት በሰጡት ጋዜጣዊ መግለጫ በሳምንቱ መገባደጃ በካይሮ በተደረገው ድርድር ግብፅ ካቀረበቻቸው ሐሳቦች መካከል ኢትዮጵያ የማትቀበላቸው መኖራቸውን አስረድተዋል። በኢትዮጵያ ተቀባይነት ካጡ የግብፅ ሐሳቦች መካከል ግድቡ በሰባት ዓመታት ውሃ እንዲሞላ የቀረበው ጥያቄ ይገኝበታል። ከዚህ በተጨማሪ የህዳሴ ግድብ በየአመቱ 40 ቢሊዮን ኪዩቢክ ሜትር ውሃ እንዲለቅ ግብፅ ባቀረባችው ሐሳብ ኢትዮጵያ እንደማትስማማ ሚኒስትሩ ተናግረዋል። አማካይ የፍሰት መጠን ሳይቀንስ በ40 ቢሊየን በየአመቱ የህዳሴ ግድብ የመልቀቅ ስምምነት እንዲደረስ ይፈልጋሉ። ይህ ደግሞ ተገቢ አይሆንም። በርካታ ነገሮችን በእኛም ቦታ የልማት የወደፊት የመልማት ፍላጎትንም በሱዳን በኩልም ደግሞ እንደዚሁ ያንን ያህል ውሃ ወደታች የማስተላለፍ ግዴታ ስለሚጥል እንደዚህ አይነት ግዴታ የሚያመለክት ልንስማማ አንችልም። በካይሮ በተደረገው ድርድር ግብጽ የአስዋን ግድብ የውሃ መጠን ከምድር ጠለል በላይ 165 ሜትር በታች ከወረደ ታላቁ የህዳሴ ግድብ ውሃ በመልቀቅ ብቻ እንዲወሰን ጥያቄ ማቅረቧን ሚኒስትሩ አረጋግጠዋል። የአስዋን ግድብ 165 ሜትር ላይ እንዲቆይ የሚል ጥያቄ ነው ያቀረቡት። ይሄ ማለት 165 ሲሆን ወደ 78 ቢሊዮን ሜትር ኪዩብ በአስዋን ሀይዳም ውስጥ ይጠራቀማል ማለት ነው። ውሃው ከዛ ሌቭል በሚወርድበት ጊዜ ህዳሴ ግድብ ተጨማሪ ውሃ እንዲለቅ የሚል አይነት ጥያቄ ነው። ይህም አይነት ጥያቄ ተገቢ አይደለም። በካይሮው ድርድር ከዶክተር ስለሺ በቀለ በተጨማሪ የሱዳኑ የውሃና መስኖ ሚኒስትር ያሲር መሐመድ አባስና የግብፅ የውሃ ሚኒስትር መሐመድ አብድል አቲ ተካፍለዋል። ለሁለት ቀናት የተደረገው ድርድር ያለምንም ስምምነት መበተኑ አይዘነጋም። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ትናንት በተፈጸመ የቦምብ ጥቃት አንድ ሰው ሲገደል ሦስት መቁሰላቸውን የአካባቢው ባለስልጣን ተናገሩ። የምዕራብ ወለጋ ዞን አስተዳደር የጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምህረቱ ጥቃቱን የፈጸሙት የኢትዮጵያ መንግስት ያቀረበውን የሰላም ጥሪ ያልተቀበሉ የኦሮሞ ነጻነት ግንባር አባላት ናቸው ሲሉ ተናግረዋል። አቶ አብዩ እንዳሉት ጥቃቱ የተፈጸመው ከዚህ ቀደም የኦሮሞ ነጻነት ግንባር አባል በነበሩ ሰዎች ላይ ነው። ሰላም ያልተቀበሉ ለህግ የበላይነት የማያከብሩ ሰላምን አንቀበልም ብሎ እምቢ ብሎ የቀሩ የሸኔ አባላት አሉ፣ ሽፍቶች ማለት ነው። እነሱ እሺ ብለው ደግሞ እጃቸውን የሰጡት ላይ ለምን እጃቸውን ሰጣችሁ በሚል በተቀመጡት ላይ በነሱ ላይ ቦምብ ወረወሩ። ህግን የህግ በበላይነት የሚያከብሩ የሚያከብሩና በማያከብሩ ላይ ያደረጉት ግጭት ነው። ሶስት ሰዎች የቆሰሉዋል። የሞተም አንድ። አሁን የሰላም ሁኔታው የተረጋጋ ሁኔታ ነው ያለው። ባለፉት ቀናት በወለጋ አካባቢ በሚገኙ ከተሞች ተመሳሳይ ጥቃቶች ተፈጽመዋል። የዶይቼ ቬለ ወኪል ነጋሳ ደሳለኝ እንደዘገበው በመንዲ ከተማ የተፈጸመው የቦምብ ጥቃት በዚህ ሳምንት ሶስተኛው መሆኑ ነው። የኦሮሚያ ክልል ባለስልጣናት ለጥቃቶቹ የቀድሞ የኦነግ አባላትን ተጠያቂ ቢያደርጉም እስካሁን በይፋ ኃላፊነት የሚወስድ ወገን ግን አልተገኘም። የአማራ ክልል ፖሊስ 497 ሽጉጦችና ከ39 ሺህ በላይ ጥይቶች በባህር ዳር ከተማ ትናንት ሌሊት በቁጥጥር ስር መዋሉን አስታወቀ። የክልሉ ፖሊስ ኮሚሽን የሚዲያ ረዳት አስተባባሪ ኢንስፔክተር መሰረት ላቀ ለዶቸ ቨለ እንደተናገሩት ቱርክ ሰራሽ ናቸው የተባሉት ሽጉጦችና ጥይቶች በቁጥጥር ስር የዋሉት በነዳጅ ማመላለሻ ተሽከርካሪ ተጭነው ባህር ዳር ከተማ ከደረሱ በኋላ ነው። ኢንስፔክተር መሰረት ከጦር መሳሪያ ዝውውሩ ጋር ተያያዥነት አላቸው ተብለው የተጠረጠሩ ሰዎች ተኩስ ከፍተው ቢያመልጡም የነዳጅ ማመላለሻ አሽከርካሪው በቁጥጥር ስር መዋሉን ተናግረዋል። አራት መቶ ዘጠና ሰባት ሽጉጥ ከሰላሳ ዘጠኝ ሺህ በላይ ጥይት በባህር ዳር ከተማ ከሱዳን ነው የተነሳ መኪናው ቤንዚን እንጭ ነው። ህብረተሰቡ ለፖሊስ ጥቆማ መሰረት በአማራ ክልል ፖሊስ እና በብሔራዊ መረጃ ደህንነት ክትትል ነው የተያዘ ትናንትና መንዳ ማታ ማለት ነው። አሽከርካሪ ተይዘዋል። ተያያዥነት ያላቸው ተብሎ የተጠረጠሩ ሰዎች የሆነ የተኩስ ድምፅ አሰምተው ተኩሰው መልጸዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን በበኩሉ በባህር ዳር ከተማ በቁጥጥር ስር የዋሉት ጥይቶችን ብዛት ከ46 ሺህ በላይ መሆኑን አስታውቋል። ኮሚሽኑ በፌስቡክ ባሰራጨው መረጃ ከባህር ዳሩ በተጨማሪ በትናንትናው ዕለት በዚያው በአማራ ክልል ማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ 3555 የብሬን ጥይት መያዙን ገልጿል። በላይቤሪያ በአንድ የእስልምና መንፈሳዊ ትምህርት ቤት ላይ በትናንትናው ዕለት በተነሳ የእሳት ቃጠሎ በትንሹ 30 ተማሪዎች ተገደሉ። ፕሬዚዳንት ጆርጅ ዊሃ በትዊተር ገጻቸው እንዳሰፈሩት ቃጠሎ የተቀሰቀሰው ከዋና ከተማዋ ሞኖሮቪያ ወጣ ብሎ በሚገኝ ፓነስቪል በተባለ አካባቢ ነው። የላይቤሪያ ፖሊስ ቃል አቀባይ ሞሰስ ካርተር የእሳት ቃጠሎ ሲነሳ ልጆቹ ቁርአን በመማር ላይ ነበሩ ብለዋል። ቃል አቀባዩ የእሳት አደጋው መንስኤ ምን እንደሆነ አለመታወቁን ለሬውተርስ ተናግረዋል። ይህ ዶይቸ ቨለ ነው። ፖሊስ የአንድ ታጣቂ ቡድን አባላት ሳይሆኑ አይቀሩም ያላቸውን ዘጠኝ ተጠርጣሪዎች በካይሮ ከተማ ባደረጋቸው ሁለት የተኩስ ልውውጦች መግደሉን የግብፅ የአገር ውስጥ ጉዳይ ሚኒስቴር አስታወቀ። የተገደሉት ተጠርጣሪ ታጣቂዎች በግብፅ በሕግ የታገደው የሙስሊም ወንድማማቾች ንቅናቄ ጋር ንክኬ ሳይኖራቸው እንደማይቀር ተገልጿል። የግብፅ አገር ውስጥ ጉዳይ ሚኒስቴር በዛሬው ዕለት ባወጣው መግለጫ መሰረት ዘጠኙ ታጣቂዎች አብዮታዊ ብርጌድ የተባለው ታጣቂ ቡድን አባላት ናቸው። ግብፅ እንደምትለው ይኸው ታጣቂ ቡድን ከሙስሊም ወንድማማቶች ተገንጥሎ የወጣ ሲሆን በአገሪቱ የጸጥታ አስከባሪዎች ላይ ያነጣጠሩ ጥቃቶችን ሲፈጽም ቆይቷል። የግብፅ የአገር ውስጥ ጉዳይ ሚኒስቴር በሁለት የካይሮ ከተማ ክፍሎች የተሸሸጉትን ታጣቂዎች በቁጥጥር ስር ለመዋል ፖሊስ ሲሞክር በተቀሰቀሰ የተኩስ ልውውጥ ዘጠኙ ተጠርጣሪዎች መገደላቸውን ገልጿል። በዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤት ሲፈለጉ የነበሩት የሩዋንዳ ሁቱ አማጽያን የጦር አዛዥ ሲልቬስተር ሙዳ ኩሙራ መገደላቸውን የዴሞክራቲክ ሪፐብሊክ ኮንጎ ጦር በዛሬው ዕለት አስታወቀ። የሩዋንዳ ነፃ አውጪ ኃይሎች ተብሎ የሚጠራውን አማጺ ይመሩ የነበሩት ሲልቬስተር ሙዳ ኩሙራ በምስራቃዊ ኮንጎ ሩት ሹሩ በተባለ ግዛት መገደላቸውን የጦሩ ቃል አቀባይ ሪቻርድ ኮሶንጋ ተናግረዋል። ዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤት ከሩዋንዳው ፍጅት ጀምሮ በምስራቃዊ ኮንጎ የመሸገውን ታጣቂ ለሚመሩት ሰው የእስር ትዕዛዝ ያወጣው ከሰባት ዓመታት በፊት ነበር። አዛዡ የሚመሩት አማጺ ቡድን በምስራቃዊ ኮንጎ በሰላማዊ ዜጎች ላይ በሚፈጽማቸው ጥቃቶች፣ ግድያዎች፣ አስገድዶ የመድፈር ወንጀል እና ስቅየት አድርሷል የሚል ክስ በዓለም አቀፉ ፍርድ ቤት ይቀርብበታል። የጀርመን መንግስት ለሳውዲ አረቢያ የጦር መሳሪያ ላለመሸጥ ያሳለፈውን ውሳኔ ለተጨማሪ ስድስት ወራት አራዘመ። በውሳኔው መሰረት በመጪዎቹ ስድስት ወራት ጀርመን ምንም አይነት የጦር መሳሪያ ለሳውዲ አረቢያ ለመሸጥ ስምምነት አትፈጽምም። ከዚህ ቀደም በተፈጸሙ ስምምነቶች ለሳውዲ አረቢያ የተሸጡ የጦር መሳሪያዎችም አይላኩም። ጀርመን ከዚህ ውሳኔ የደረሰችው ከማልካሾግጂ በተባለው ጋዜጠኛ ግድያ ጀርባ የሳውዲ አረቢያ መንግስት ባለስልጣናት እጅ ሳይኖርበት አይቀርም በሚል ባለፈው ዓመት ህዳር ወር ላይ ነበር። የጀርመን ጥምር መንግስት ከዚህ ቀደም በየመን ጦርነት የሚሳተፉ አገራት ላይ የጦር መሳሪያ ሽያጭ ተጨማራጭ ገደብ ጥሎ ነበር። በዓለም የከፋ ሰብአዊ ቀውስ የፈጠረውን የየመን ጦርነት በሳውዲ አረቢያ የበላይነት የሚመራ ነው። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ኢትዮጵያ በግንባታ ላይ የሚገኘው ታላቁ የህዳሴ ግድብ በሰባት ዓመታት ውሃ እንዲሞላ ግብፅ ያቀረበችውን ጥያቄ ውድቅ አደረገች። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ትናንት በተፈጸመ የቦምብ ጥቃት አንድ ሰው ሲገደል ሦስት መቁሰላቸውን የአካባቢው ባለሥልጣን ተናገሩ። የአማራ ክልል ፖሊስ 497 ሽጉጦችና ከ ከ39ሺህ በላይ ጥይቶች በባህር ዳር ከተማ ትናንት ሌሊት በቁጥጥር ስር መዋሉን አስታወቀ። በላይቤሪያ በአንድ የእስልምና መንፈሳዊ ትምህርት ቤት ላይ በትናንትናው ዕለት በተነሳ የእሳት ቃጠሎ በትንሹ 30 ተማሪዎች ተገደሉ። ዜናው በዚሁ አበቃ። ጤና ይስጥልኝ።